ከኢትዮጵያ ሶማሌ እና ከሶማሌላንድ የተለያዩ ከተሞች የተባረሩ ተፈናቃይ የኦሮሞ ተወላጆች በባሌ ዞን ውስጥ የምግብ እጥረትን ጨምሮ ለተለያዩ ችግሮች መጋለጣቸውን ገልጸዋል። የዞኑ አስተዳዳሪ እርዳታ እየሰጠንና እየተቻለንን እያደረግን ነው፣ ለሁሉም ግን በቂ ነው ለማለት አንችልም ብለዋል። ጽዮን ግርማ ዝርዝሩን ይዛለች። የመፈናቀላቸውን ምክንያት በሶማሌና በኦሮሚያ ክልል አዋሳኝ አካባቢዎች ላለፉት ሰባት ወራት በከፍተኛ ሁኔታ ተባብሶ የቆየው ግጭት ነው። ይህ ደግሞ ከኢትዮጵያ ሶማሌና ከሶማሌ ላንዷ ውጫሌ፣ ሀርጌሳ፣ በርበራና ሌሎች ከተሞች ቤት ንብረታቸውን ጥለው እንዲሰደዱ አድርጓቸዋል። ያነጋገርናቸው ተፈናቃዮች እንደሚሉት ከሚኖሩበት አካባቢ ተፈናቅለው ኦሮሚያ ክልል ከደረሱ በኋላ ወደ ትውልድ ቀያችሁ ሂዱ በመባላቸው ወደ ባሌ ዞን የተለያዩ ከተሞችና ገጠር ቀበሌዎች መግባታቸውን ይናገራሉ። የባሌ ዞን አስተዳዳሪ በተለያየ ጊዜ ወደ ዞኑ የገቡ ተፈናቃዮች ቁጥር አንድ መቶ ሺህ ማለፉን ነግረውናል። ስሙን እንድጠቅስ ያልፈቀደልኝ የአርባ ሁለት ዓመት አባወራ የሶስት ልጆች አባት ነው። ጅጅጋ ውስጥ በንግድ ስራ ይተዳደር ነበር። በና ህይወት ላይ ነበር ያው ትንሽ የሆነ መሬትም ገዝቼ እና ደግሞ ባለቤትም ሻይ ቤት አላት። እኔ ጸጉር ቤት እና ፑል ቤት አለ። ያው ይሄ ነገር ሲመጣ ያው ሳናስብ አንድ ዕቃ እንኳን ይዘን ብን ሳንመጣ በዱላና በብላዋ ጠዋት በረሻ ስለሆነ ነው። ተፈናቃዮቹ ከሚኖሩበት ቀያቸው ሲወጡ የነበረው ሁኔታ በተለያየ ጊዜ መዘገቡ ይታወሳል። ይህ ስሙ እንዳይገለጽ የፈለገው አባትም ሁኔታ ሁኔታው እጅግ ፈታኝና አሳዛኝ እንደነበር ይናገራል። የሞቱትና የተወጉት የተጎዱት በቃ አስቤም አላቁም። እንደዛ አይነት አይቼም ማለት ሁላችንም እዛ ጭና ስከል የኦሮሚያ ክልል ስንገባ፣ መኪና ስንመጣ ወይ ሬሳ ይዞ ይመጣል፣ ወይ ህጻኖቹን ይዞ ይመጣል። ሁሉም የራሱን ሰው እዛ ቆሞ እንጠብቅና ሬሳ ከሆነ ገለጽ አርግተን አይተን ሬሳ ከሆነ የእኔ ከሆነ በቃ እኔም ናቅ ሰው ከሆነ እንደዛው ደግሞ ህጻኖቹንም ከእናትና ከአባት እንደዛ ጦርነት ሲነሳ የተለያዩት የጠፉት አሉ። ጠፍቶ እንደዛ የቀሩት አሉ። እኔ ልጅ ትንሹ ጠፍቶ ነበር አገኘሁትና በአራተኛው ቀን ከመጣሁ ወዲህ ደግሞ ያው ልጆቹ እዚህ እየተጎዱ ነው። እርሱ ከተወለደበት አካባቢ የወጣው በልጅነቱ ቢሆንም የትውልድ ቦታው ባሌ ነው በመባሉ ወደ ባሌ ዞን እንዲመለስ ተደርጓል። ወደ ባሌ ሲመጣ እኔ አባትና ኔ እናትና ሞቶ ነበሩ። ያው እኔ መግቢያም አጥቼ ወደ ቤተሰብ ግባ ሲሉ መግቢያም አጥቼ ወረቀቱም ተጽፎልኝ ከቀበሌ ተመልሼ ወደ አና ሲናና የሚባል ቦታ ሲጠይቃቸው ቤትም አልሰጥኝም ክራይ ቤትም አልከፈሉም። በቃ እንደዚህ ሜዳ ላይ እኔ ማንንም ዘመድ አዝማድ የሚባል ነገርም የለኝም እንደዚህ እየተጎዳሁ ነው። እኔ ብዙ ጊዜ ደጋግሜ ደጋግሜ ደጋግሜ ጠይቃለሁ። ደግሞ ከቀበሌውም ቀበሌዎቹ እኛ መርዳት አንችልም ብሎ ወረቀት ሲፎ ሰጡኝ። ከዛ ወረቀቱን ይዤ ወደ ሊቀመንበሩ እኛ አስተዳደር አና የአና አስተዳደሩ ጋር ሲመጣም ያው ምንም መላም መፍትሄም አልሰጥኝም። ስለዚህ አሁን ምን እያረክን ያለው አንተ እኔ አሁን ምንም ያው ሸራ አንጢፌ ባለ መጽናቅ ሰላ የሰጡኝ ሸራ ና አንድ ብድልስ ነበር። እዛ የሰጡኝ የሆነ የማይረባ ብድልስ እሱ ለብሽ በቃ ልጆቹ አሁን በብር እያለቁ ነው የኔ ልጆች። እኔም በጣም እየተጎዳሁ ነው። በነሱ ሀሳብ ስንት ልጆች አለ? ስንት አመታቸው ነው? ልጆች የእኔ ልጆች አሁን አንዱ ስምንት አመት ይሆናል። ሶስት ልጆች ነው ያለኝ፣ ሶስቱም ወንድ ናቸው። አንዱ ደግሞ አምስቱ ነው፣ አንዱ ገና ሁለት ነው። ባለቤትህስ? እሷ አለች አብራችኑ አንድ ላይ አዎ የሆኔ ጊዜ በቃ ያው ኑሮ አልተስማማትም ለምንድን ነው እዚህ ሀገር ያመጣል ምናምን ብላ ከፍታ ወደዛ ሄዳ ነበር ወደ አልቻለም ወደ ልጆቹ ተመልሳ መጣች እሷ የት ሀገር ተወላጅ ናት ሐረር ነች ተመልሳ ወደ ሀረር ሄዳ ነበር ሄዳ በቃ እኔ የሚረደኝ ሰው ማንም የለም ከዛ ኑሮ አልሆንለትም ዘንበላ ልጆችንም ጥላ አንዱ ወዛ ሁለቱን እኔ ላይ ጥላ ሄዳ ከዛ በቃ ወዷ አልቻለም። ያው ያሳለፍነው አብሮ ነው ያሳለፍነው ችግርና አንትንም ስለምጣት ተመልሳ መጠች። ስለዚህ አሁን አንድ ላይ ናችሁ? ለጊዜው አንድ ላይ ነን ግን በጣም እየተቸገረን ነው። ዛሬ የሆነ አንድ ትናንሽ ድስት አንዳንድ ተሰጠን፣ የሆነም ዘይትና በቆሎም ትንደም ተሰጠን። ይሄ ምን እንደምናደርግ ድስት የለንም ምንም አንድ አንድ አንድ ኩባያ እንኳን የለንም። ለምን እንደሰጡን በምን እንደምንጠቀም ከዛ ይዤ እንኳን ወደ ቤት ማግቢያ ምንም ብር የለንም። አንድ አምስት ሳንቲም እንኳን አልሰጡንም። በዛ ለምንን ሕዝቡን ለምንን፣ ወይ ባጃጁን ወይ ጋሪውን እንደምንም ወደ ቤት ወስደን እሱ ደግሞ ለአንድ ሰው አስራ አምስት ኪሎ ነው ለስድስት ወር ተብሎ ዘጠና ዘጠና ኪሎ ተሰጠን። ምን እንደምናደርገውም አናውቀውም። ቀጥሎ ያነጋገርኩት ደግሞ ከውጫሌ ተፈናቅሎ ባሌ የደረሰውን የሀያ ሰባት አመት ወጣትና የሁለት ልጆች አባት ነው። ተፈናቃዮቹ ብዙ መከራን ተጋፍጠው ነው እዚህ የደረሱት ይላል። እንደነገረን ሲፈናቀሉ ባለቤቱ ነብሰ ጡር ነበረች በዛ ጉዳት ከተነሳ ከዛ ውሳል ገብታ ልጁ ሞተበት በጣም እንትን ብላ ነበር ተጎድታ ነበር እዛ ሱማሌ ውስጥ ምን ሆና ተደድባ ነው እዛ በቃ ሴፍ እየመቷት በድንጋ እየወረወርባት ምንም ብረት ካገኙ እየወረወርባት በጣም ተጎድታ እዚህ መጣች ወደ ውስጥ ነው የሞተው ስንት ልጆች አሏችሁ ሁለት ልጆች አሉ ምንድን ነበር የምትሰራው እዛ እኔ እዛ የምሰራው ንግድ ነው። ሱቅ አለኝ። ቡቲክ ልብስ ሱቅ አለኝ። ባጃጅም አለኝ ስራ ቦታ። እሷም ሻይ ቤት አላት እና አሁን በ ከዛ ንብረታችን እንዳለ ጥልል ነው የመጣ ነው። በቁምጣ ነው የወጣ ነው። በቃ ከሱር ስር የሚለበተው ቁምጣ። ከብዙ መንገላታት እና ውጣ ውረድ በኋላ ባሌ ቢደርሱም ነገሮች እጅግ ከባድ እንደሆኑባቸው ይናገራል። ሁሉም በየቤቱ ይግባ ተብለን እኛ ስንገባ ወደ አስራ ምናምን አመት ነው ወደ አገር የገባ ነው ቤተሰቦቻችንም ግማሹ አባት እናት የለም፣ ግማሹ እናት አለች አባት የለም፣ ግማሹ ደግሞ ምንም ቤተሰብ የለም ነበረ። ከዛ በግድ መንደር ቀበሌዎች ሊቀመንበሩ መጥቶ ዝም ብሎ ወይ የቤ እናቱ ቤት ወይ ዘመድ ቤት ወይ የወንድሙ ቤት ላይ ነው ያስገቡት። ከዛ በኋላ ደግሞ ቆይተን ወደ ሶስት ወር ቆይተን አናት ስናና ሊቀመንበሩ ላይ መጥተን እዛ ስንጨው ወይ ዘይትና ዱቄት ምናምን ተሰጠን። ሸራም ዝልስ ምናምን የምተኛበት ነገር ምን የለንም ነበር። ሜዳ ላይ ነው የምንተኛ። ችግራችን አሁን እዚህ ላይ ልጆቻችንም ሕክምና ይፈልጋሉ። ሆስፒታል ስንሄድ በጣም ችግር ነው። ሆስፒታልም ሲካልም የኔ ወረቀት ተሰጣን እሱም በሱ ይሻይሉም ማገሪያ ቦታም በጣም ችግር አለን። ቤት ኪራይ እዚህ ሀገር አሁን በጣም ውድ ነው፣ ባሌ በጣም ውድ ነው። ቤት ኪራይ መኖር አሁን ስድስተኛ ወር ልንገባ ነው። ከመጣን በቃ ወደ አምስት ወር ከምናምን ምንም ስራ እስካሁን አንድ ስራ ሰርተን አናውቅም፣ ምንም ሰርተን አናውቅም። ሰው እጅ ነው የምንጠልቀው እስካሁን እንደዚህ ሰርቼ ምኖር በቀን ቢያንስ እኔ የሚያገኘው እዛ አንድ ሺህ ብር አንድ ሺህ አምስት መቶ ነበር የሚያገኘው አሁን ግን እዚህ መጥተን እስከ ስድስት ወር ምንም ስራ ያላገኝ ነው። ወጣት ሆኜ ጤነኛ ሆኜ እዚህ ምንም ስራ የሌለው ሰው እጅ የሚጠብቀው አሁን እንደሚያስበው ምንም አማራጭ የለኝም። የሚመቸኝ በቃ ከዚሁ ዓለም እንደውም ቢገላገል ይሻለኛል። በባሌ ዞን ውስጥ በጎባ ከተማ ነዋሪ የሆነና ስሙን መግለጽ ያልፈለገ ወጣት አብዛኞቹ ተፈናቃዮችን ተዘዋዝሮ መመልከቱን ገልጾ ሁኔታው እጅግ አሳዛኝ ነው ይላል። ከፍተኛ የሆነ የምግብ እጥረት አለ። መጠለያ ችግር አለባቸው የሚለብሱት የለም። አንዳንዶቹ ካሉበት የመጠለያ ቦታ ርቀት የተነሳ እርዳታ ለመቀበል አንድ ሰዓት ይጓዛሉ። ሲሻሹም ወድቀው የተሰበሩ ህጻናትም አሉ። በዚህ ስፍራ ህጻናት፣ ሴቶች፣ ወጣቶች፣ አዛውንት ሁሉም በከፍተኛ ችግር ውስጥ ያሉ የጉዳት ሰለባዎች ናቸው ብሎናል። የባሌ ዞን አስተዳዳሪ አቶ አብዱል ቃድር ሁሴን በበኩላቸው አንድ ቦታ አይደለም ቁጥሮች ያሉት ስምንት ወረዳ ነው እንደዞኑ ያሉት በመሀል ወደኛ ያሉት ወደዚህ ጠጋ ብለው የሚኖሩ አሉ በተለያየ መንገድ ጊዜያዊ መጠለያ ተሰርቶላቸው የሚኖሩና እዛው ድጋፉም እዛ የሚሄድላቸው ከመንግስትም ህዝቡ ለህዝቡ የሚያደርገው ድጋፍም እዛው እየደረሰላቸው ለጊዜ ዛ የሚያገዝሙ ናቸው። አያይዘው ለተፈናቃዮቹ እርዳታን ለማድረስ ከፍተኛ ጥረት እያደረጉ መሆኑን ገልጸው፣ ነገር ግን የተፈናቃዮቹ ቁጥር እጅግ ከመብዛቱ የተነሳ እየተደረገ ያለው እርዳታ በቂ ነው ለማለት እንደማይደፍሩ ነግረውናል።